ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን በሳምንቱ ውስጥ ስለ ኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል። ኢትዮጵያ ከምድር ሙቀት ሀብቷ ኤነርጂ ለማመንጨት ማቀዷ ተገለጸ፣ የኢትዮጵያ ነጭ ቦሎቄ አምራች ገበሬዎችና የገበያ ሁኔታ፣ በኢትዮጵያ የተገኙ ጥንታዊ የቅድመ ሰው የድንጋይ መጥረቢያዎች የሚሉትን ርዕሶች ነው ዛሬ የምንመለከተው። ዘ ጋርዲያን የተባለው የብሪታንያ ጋዜጣ ድረገጽ ላይ የወጣ ጽሁፍ ኢትዮጵያ እንደ ማንኛውም የሰምጥ ሸለቆ ሀገሮች ሁሉ ትልቅ የጂኦተርማል ኤነርጂ ማለት ከምድር በታች ከሚገኝ ሙቀት ኤነርጂ የማፍለቅ መሰረት አላት። ይሁንና እስካሁን ባለው ጊዜ የሚያስፈልገው ወጪና በሙያው የሰለጠኑ ሰዎች ጉዳይ ችግር ሆኖ ቆይቷል ይላል። አሁን ግን የኢትዮጵያ ልማት ባንክ በቀጣዮቹ አምስት ወራት ውስጥ በሀገሪቱ የግል ዘርፍ ከመሬት ሙቀት የሚገኝ ኤነርጂ ውጥን ለመጀመር 20 ሚሊዮን ዶላር እንደሚያቀርብ አስታውቀዋል። ይህም በዓለም ባንክ ወጪ የሚንቀሳቀስ ፕሮግራም አካል እንደሆነ፣ ኋላ ደግሞ ተጨማሪ 20 ሚሊዮን ዶላር ለኤነርጂ ውጥን እንደሚጨመር ጽሑፉ ያወሳል። በኢትዮጵያ የግል ዘርፍ ቀጣይ የሆነ ምንጭ ያለው ኤነርጂን የማፍለቁ ተግባር እንዲቀላጠፍ ለመርዳት ሲል የዓለም ባንክ ባለፈው ግንቦት ወር 40 ሚሊዮን ዶላር ለኢትዮጵያ ሰጥቷል። የኢትዮጵያ የልማት ባንክ ታዲያ ከዓለም ባንክ ጋር በመተባበር ተግባሩን ለማከናወን ፍላጎት ካላቸው በርካታ ወገኖች ጋር እየተነጋገረ እንደሆነ አስታውቋል። የቁፋሮ ተግባር ውጤታማ ከሆነም የኢትዮጵያ የልማት ባንክ በኢትዮጵያ ያለውን የጂኦ ተርማል ውጥንን መርተው በኢትዮጵያ የኤነርጂ ማፍለቂያ ጣቢያዎችን እንዲሰሩ የግል መዋለ ነዋይ አፍሳሾችን እንደሚጋብዝ ታውቋል። የኬንያ የመጀመሪያውን የጂኦ ተርማል ውጥንን በማልማት ተግባር የተሳተፈ ክለፍ ጂኦ ተርማል የተባለ የብሪታንያ ኩባንያ ለኢትዮጵያ ውጥን እንደተመረጠ ድረገጹ ጠቅሷል። የዓለም ባንክ ባለፈው ዓመት ከኢትዮጵያ ጋር ባደረገው ስምምነት መሰረት ኢትዮጵያ የኤነርጂ ገበያዋን ለማጠናከር እንድትችል 200 ሚሊዮን ዶላር ለመስጠት ቃል ገብቷል። በኢትዮጵያ ከፍታማ ሜዳዎች ያሉት ከፍተኛ የውሃ ምንጮች እስከ 45,000 ሜጋዋት የሚሆን የመብራት ኃይል በማስገኘት በአፍሪካ ሁለተኛዋ እንድትሆን የማድረግ አቅም አላቸው። ይሁንና የኢትዮጵያ የዝናብ ሁኔታ ከዓመት ዓመት የሚቀያየር በመሆኑ በዛ ብቻ መተማመኑ አደጋ እንዳለው የተረዳው የኢትዮጵያ የመብራት ኃይል ኮርፖሬሽን ቀጣይና የተረጋጋ የመብራት ኃይል አቅርቦት እንዲኖር ከተፈለገ የሀገሪቱ የኤሌክትሪክ ኃይል ምንጮችን ማስፋትና ብዝሃነት እንዲኖር እንደሚያስፈልግ እንደሚረዳ ዘ ጋርዲያን ድረገጽ ጠቅሷል። ኢሪን የተባለው የተባበሩት መንግስታት ድርጅት የሰብአዊ ጉዳይ ዜናና ትንተና አገልግሎት ደግሞ በኢትዮጵያ ነጭ ቦሎቄን ስለሚያመርቱ አነስተኛ ይዘት ያላቸው ገበሬዎች የገበያ ሁኔታ ጽፏል። ገበሬዎቹ ምርታቸውን ለመሸጥ የሚተማመኑት በአብዛኛው ዋጋውን በሚተምኑና ብዙ ገንዘብ በሚያተርፉበት አሻሻጮች በኩል በመሆኑ በገበሬዎቹ እጅ የሚገባው ገንዘብ አነስተኛ ስለሚሆን ብዙውን ጊዜ በድህነት ሲኖሩ ቆይተዋል ይላል ኢሪን። ይሁን እናንድ አውሮፓ አቆጣጠር ከ2008 እስከ 2011 ዓ ም በነበረው ጊዜ ውስጥ ለዘላቂ የንግድ ግንኙነት አዲስ የንግድ ሞዴል የተባለው ውጥን ህብረ ብሔራት የሆኑ የምግብ ኩባንያዎችን በአፍሪቃ አነስተኛ ይዘት ካላቸው ኩባንያዎች ጋር በማገናኘት ተግባር ረዳቸው። ይህ ውጥንም 15 ሺህ የሚሆኑ ነጭ ቦለቄ አምራች ገበሬዎች የተሻለ ምርት በማቅረብና በአነስተኛ ህብረት በመሰባሰብ የውጭ ገበያ ተደራሽነት ለማግኘት በቅተዋል። በአሁኑ ወቅት ኢትዮጵያ ውስጥ ወደ 450 ሺህ የሚሆኑ የቦለቄ አምራች ገበሬዎች አሉ። ብዙዎቹ አነስተኛ ይዘት ያላቸው ገበሬዎች በጥሩ ጊዜ ከአምስት መቶ እስከ ስምንት መቶ ኪሎ ግራም የሚሆን የነጭ ቦለቄ ምርት የሚያስገኝላቸው ግማሽ ሄክታር መሬት አላቸው። ችግሩ ግን ገበያ የማግኘቱ ጉዳይ እንደሆነ ኢሪን ላይ የወጣው ጽሁፍ ያወሳል። ነጭ ቦለቄ ኢትዮጵያ ውስጥ ብዙም ተፈላጊነት ስለሌለው ገበሬዎቹ ሊተማመኑ የሚችሉት በውጭ ገበያ እንደሆነ፣ ለዛም ብዙ ተደራሽነት እንደሌላቸው ኢሪን ጠቁሟል። ይህን መሰረት በማድረግም የካቶሊክ የረድኤት አገልግሎት ዓለም አቀፍ የአካባቢ ጥራት ጥበቃና የልማት ተቋምን የመሳሰሉ ድርጅቶች ለችግሩ መፍትሄ በማግኘት ተግባር ረድተዋል። አርሶ አደሮች በህብረት ተደራጅተው ምርታቸውን በህብረት ለመሸጥ የሚችሉበት እርዳታ አግኝተዋል። ምርታቸውን የሚያከማቹበት መንገድም ተፈጥሮላቸዋል። ከአምስት ዓመታት በፊት አነስተኛ ይዘት ያላቸው ገበሬዎች የነጭ ቦሎቄ የምርታቸውን በደላሎች በኩል ሲሸጡ ለ ለአንድ ኪሎ በዶላር ተመን ማለት ነው 12 ሳንቲም ነበር የሚያገኙት። አሁን በቀጥታ በገበያ በመሸጥ ከአንድ ኪሎ በዶላር መጠን 37 ሳንቲም ያገኛሉ ሲል ኢሪን የተባለው የተባበሩት መንግስታት ድርጅት የሰብአዊ ጉዳይና ትንተና አገልግሎት አስገንዝቧል። የአርኪኦሎጂ ማለት የጥንት ባህል ጥናትና ምርምር ጠበብት ከአንድ ነጥብ 75 ሚሊዮን ዓመታት በፊት የተሰሩ በጥንታዊነታቸው ቀዳሚ የሆኑ ከድንጋይ የተቀረጹ መጥረቢያዎችን በኢትዮጵያ ምድር እንዳገኙ ላይፍ ሳይንስ የተባለው መጽሔት ድረገጽ ዘግቧል። የጥንት መሳሪያዎቹ በኢትዮጵያ ምድር የተገኙት ባለፉት ሁለት አስርተ ዓመታት ውስጥ ነው። እነዚህ ጥንታውያን የድንጋይ መሳሪያዎች ሆሞ ኤሬክተስ ከተባሉት የቅድመ ሰው ዘሮች መምጣት ጋር እንደተጋጠሙ የሆሞ ኤሬክተስ ቅሪተ አካል መሳሪያዎቹ ከተገኙበት አጠገብ እንደተገኘ ጥናቱን ያቀረቡት አቶ ዮናስ በየነ ጠቁመዋል። አቶ ዮናስ የኢትዮጵያ የምርምርና የባህል ጥበቃ ማህበር የአርኪኦሎጂ ማለት የጥንት ባህል ምርምር ክፍል ባልደረባ ናቸው። የጥንት መሳሪያዎቹ ቴክኒክ ከአዲስ የቅድመ ሰው አይነቶች የማዝገም ለውጥ ጋር አብሮ የፈለቀ ሊሆን እንደሚችል ግኝቱ ያመለክታል። ይህ ግኝት የመሳሪያዎቹ ሥራ ቴክኖሎጂ ከሆሞ ኢሬክተስ መምጣት ጋር የተጀመረ መሆኑን ያመለክታል ሲሉ አቶ በየነ ለላይፍ ሳይንስ ተናግረዋል። ከቅድመ ሰው አይነቱ ለውጥ ጋር የተያያዘ እንደሚመስልም አቶ በየነ ጠቁመዋል። ስለ ግኝቱ ባለፈው ሰኞ በብሔራዊ ሳይንስ አካዳሚ መጽሔት ላይ ወጥቷል ይላል የላይፍ ሳይንስ ጽሑፍ። የቅድመ ሰው ዘሮዎች ጥንታዊ መሳሪያዎችን መጠቀም የጀመሩት ከ2.6 ሚሊዮን ዓመታት አንስቶ ነው። ነገር ግን የመጀመሪያዎቹ መሳሪያዎች ስል ጫፍ እንዲኖራቸው ከተደረጉ ድንጋዮች በላይ አያልፉም ነበር። ለአንድ ሚሊዮን ዓመታት ከሚጠጋ ጊዜ በኋላ ግን በበለጠ የተራቀቁ ሁለቱ ጎን ያላቸው በእጅ የሚያዙ መጥረቢያዎች ብቅ ማለት ጀመሩ። ምናልባት ስጋ ለመቁረጥ ሳያገለግሉ እንዳልቀሩ ድረገጹ ጠቁመዋል። በደቡብ ሕዝቦች ክልል በሚገኘው ኮንሶ አካባቢ ከ300 በላይ የሚሆኑ ሁለት ገጽ ያላቸው የድንጋይ መሳሪያዎች ተገኝተዋል። እንዲህ አይነቱ የመሳሪያ አሰራር ቴክኒክ እስከ 800ሺህ ዓመታት በፊት በተመሳሳይ መልክ ዘልቋል። ከዚያ በኋላ ግን የድንጋይ መጥረቢያዎቹ ጫፍ በበለጠ መስተካከል እንደጀመረ ተመራማሪዎቹ መግለጻቸውን ላይፍ ሳይንስ ላይ የወጣው ጽሑፍ ጠቁመዋል። አድማጮች የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።